ሰላም ለእናንተ ይሁን። የጋቢና የቅዳሜ መዝናኛ ተጀመረ። ሀብታሙ ስዩም አብሬያችሁ አመሻለሁ። በኢትዮጵያ ከዘጠናዎቹ ወዲህ ብቅ ካሉ ግሩም ገጣሚያን መካከል አንዱ ነው። ግጥሞቹን አንድም በመጽሐፍ መልክ ቀንብቦ በሌላ በኩል ደግሞ በታዋቂ ሙዚቀኞች ድምጸት አጅቦ አስደምጦናል። ምላሹም አምሯል ያለው አይቻጎት ማፈር አንድ ያለኝ ስተኛ ብሽኛ ገር we of touch and you on እሱ ግን ገጣሚ ብቻ አይደለም። የአጫጭር ታሪኮች ጸሐፊ፣ ወጋዋቂና የሰናይ ተግባራት አስተባባሪም ነው። ኑረዲን ኢሳ በፋሲል ደሞዝ፣ በሐሊማ አብዱርሃማንና ና በብዙአየው ደምሴ ግሮሮ ግጥሞቹ አምረው ከመቅረባቸው ከዓመታት በፊት ከአድማጭና አንባቢያን ጋር ለመተዋወቅ ኑረዲን ያልተለመደ ነገር አድርጓል። ግጥሞቹን የሥራ ማስታወቂያ ይለጠፍባቸው በነበሩ የባህር ዳር ከተማ ሰሌዳዎች ላይ በነፃ እንደ ስዕላት ጎብኝተዋል። እንዴት? ለምን? የቆይታችን መክፈቻ ይሆናል። ይህንን ነገር ስለጠየቀኝ ደስ ይለኛል። እንግዲህ ወቅቱ ኢትዮጵያ አቆጣጠር በአስራ ዘጠኝ ዘጠና ስድስት አመተ ምህረት ነበር። ታስታውስ ከሆነ የግጥም መጽሐፍ ህትመት በጣም ብዙም ያልነበረበት ግጥም ሳይሆን ልቦለድ የሚነበብበት ነውና፣ እንግዲህ በዛ በአስራ ዘጠኝ ዘጠናዎቹ አሁን ዘጠና አምስት ዘጠና አራት በእውቀቱ ስዩም እና ሌሎች ገጣሚዎች የመጡበት ወቅት ነበራል። በተለይም ወደኛ አካባቢ ስንመጣ እኔ ባህርዳር ልጅ ነኝ። በባህርዳር አካባቢ ያው መጽሐፍ ይነበባል፣ ስነ ግጥም መጽ መጽሐፍ ግን ማለት ነው በስፋት አይታወቅም ነበረ። ስለዚህ የዩኒቨርሲቲ የስነ ጽሁፍ ምሽቶች እና በከተማው ባህልና ስፖርት በሚደረግ የስነ ጽሁፍ ምሽት ከሚቀርቡት ውጭ የዛ አይነት አብዮት አልነበረም። ስለዚህ እኔና ጓደኞቼ ለምን የስዕል ኤግዚቢሽን ብቻ ይዘጋጃል ና የግጥም ኤግዚቢሽንን ማዘጋጀት እንችላለን። ና በተለይም በወቅቱ የእኔ ግጥሞች አጫጭር ስለነበሩ ፍሬም በፍሬም አድርገን መንገድ ላይ ዲስፕላይ አድርገናታል። ይሄን ያደረግነው ያው መጽሐፉን ለማስመረቅ ነው። መጽሐፉ ማታ ሊመረቅ በተከታታይ ሶስት ቀን ቦርድ ላይ ለጥፈን፣ አንድ ቲያትር ቤት አለ ሙሎ አለማታራሽ የሚባል ብዙ ጊዜ አርቲስቶች፣ ዘፋኞች፣ ተወዛዋዦች፣ ኪነ ጥበብ ሰዎች፣ ደራሲዎች የሚዝናኑበት አካባቢ ነው እና ያም አጋጣሚ ጥሩ ስለሆነ በጎንም ቤተ መጻሕፍቶች ምናምን ያሉበት ነው። እንግዲህ ግጥም ደንበኞቹን ያገኛል በሚል አስታውሳለሁ ያው ወጣት ስትሆን አለ አይደለም አዲስ ነገር መሞከር ትፈልጋለ። የሰው ምላሽስ እንደጠበቃችሁት ሆነ። የወቀሳችሁ ነበረ። እኛ ለስራ ማስታወቂያ መጠን እነሱ ግጥም ለጠፉብን በሚል በመጀመሪያው የመጀመሪያው ጠዋት አካባቢ ግልጽ አልነበረም እና እኛም በአካባቢው ግጥሞችን ለጥፈን ጠፍተን ነበር እና ሰው ትንሽ ኮንፊውዝ ሆኖ ነበረ። ሌላውም ማስታውሰው ነገር ምንድነው በወቅቱ አንዳንድ ደፋር የሚባሉ ግጥሞች ነገርም ነበሩ አላለም ቀይ ሻራ የተወጣጡ እንደዚህ ስለ ነጻነት እና ዴሞክራሲ ምናምን የሚያወሩ አጫጭር ግጥሞች ነገር ነበሩ። አንዳንድ ሰዎችም አይተው እንደዚህ የመደናገርና የመፍራት ድባብ ነበረ። ምንድነው ማን ፈቅዶላቸው ነው አላለ እንደዚህ የአደባባይ ቅስቀሳም አድርገው የመሳል አይነት ነገር ነበረ። በኋላ ላይ ግን ከሰዓት ላይ እኛ በቦታው ተገኝተን በዛው መጽሐፉን እየፈረው እየሰጠው ለግጥሞቹ መብራሪ አይነት ነገር ስሰጥ ነበር እንደ የስዕል እግዚቢሽን ባለው እና ደስ ይል ነበር ነው። በራ ያልተለመደ ነው። ኢሻራ ከታትመ እንግዲህ ወደ ሀያ አመት ተጠጋው። ዛሬም ድረስ ከመድብሉ እየተቆነጠሩ እዚህም እዚያም የሚዳረሱ ግጥሞች የተካተቱበት መድብል ነው። ዓመታትን ከተሻገሩ ግጥሞች መካከል ሰዎች ደጋግሞ ሲያነሷቸው የምሰማቸው የትኞቹን ግጥሞች ነው? ይህም ሁሉ ዓመትም ተሻግሮ ያንተ ስም ሲነሳ ኢሻራም አብሮ የሚነሳበት ልዩ ምክንያቱ ምንድን ነው ብለህ ታስባለህ? እንግዲህ እኔ የተለያየ ምክንያት መጥቀስ ይቻል ይሆናል በዋናነት ግን በቃል እንዳይረሱ ሆነው አጠር ያሉ ግጥም መሆናቸው እና ከሰው ወደ ሰው ላይከንደ እንደ ስነ ቃል በቀላሉ መተላለፍ የሚችል አይነት ቅርጽ ስላላቸው፣ እሱ አንድ ምክንያት ሊሆን ይችላል። ሁለተኛው ምክንያት ግን ወቅቱ ነው። በወቅቱ እንዳልኩ የግጥም የማሳተም ወይም ደግሞ ግጥም የማስነበብ አብዮት አልነበረ ዚው በእውቀቱ እና የእኔ መጽሐፍ ከወጡ በኋላ ከዛ በኋላ በጣም በርካታ እንደዚህ አይነት መጽሐፎች መውጣት ጀምረው ነበረ። ምክንያት ሌሎችን እንኳን እንደ ምክንያት ማቅረብ ይከብዳል። አላለም የግጥሞቹ ጥራት ወይም ደግሞ የግጥሞቹ በቅርጽና ይዘት መዳየት ምናምን እሱ አንባቢ የሚፈርደው ነገር ነው። ይሄ በእለት ተዕለት ቋንቋ መጽፋቸው ለስዕሉ ቹ ማብራሪያ የሚሆኑ ስዕላ ስዕሎች ነገር መኖራቸው ሀሳቡን በቀላሉ አንባቢው እንዲረዳ አድርጎታል ብዬ አስባለሁ። አንዲያ ነው ራሴን እድለኛ አድርጌ ነው የምቆጥረው። በወቅቱ አዲስ አድማስ ጋዜጣና ሌሎችን በወቅቱ የነበሩ ሚኒሊክ እኔ ስቆጥራቸው ወደ አስራ አንድ ጋዜጣ ሪቪው ተሰርቶ ነበር ገባ ያንንም እድል ማግኘቴ እነዚህ እነዚህ ነገሮች ያው በቃ ካሁን ድረስ መጽሐፉን እንዳይረሳ አድርጓል ብዬ አስባለሁ። ከሚካተቱ ግጥሞች መካከል ደጋግመው ሰዎች ከሚያነዟቸው ግጥሞች አንደኛውንስ የፋኖ ፍቅር ለምሳሌ አንደኛው ነው። ሰይፍ ከሰይፍ እየተፋጨ ሕይወት ባረርጅ እየተዳጨ ሞት በጥይት አፍ ሰክሮ እያፏጨ ጨበጣ ውጊያ ቀውጢ ሲጀመር፣ ጉንፋን ይዞኛል ያልሽኝን ነገር ላንቺ እየሰጋሁ ሳስበው ነበር። የግጥም ሰፈርን ሳንለቅ በተደጋጋሚ ሰዎች ሲቀባበሉት የሰማሁት እኔም በግሌ ከምወዳቸው ግጥሞች መካከል አንዱ የሆነው ሌላኛው ስራ የባንዲራ ታሪክ ይሰኛል። የባንዲራ ታሪክ እንዲጻፍ መነሻው ምንድን ነው? በግጥም ውስጥ የምታነሳው አመዴ ቦጋለ የተባለው ገጸ ባህሪስ ማን ነው? በታሪክ ውስጥ የሚጠቀስ ሰው ነው ወይስ በምናብ የፈጠርከው ሰው ነው? በሀበሻ ምድር እንዲህ እንደ ዛሬው ዋጋው መሳ ሳይሆን እኩል ከራፊ ጨርቅ ለሀገር ክብር ሲባል ከባንዲራ በፊት ሰው ነበር የሚወድቅ። መሳፍንቱ በጎጥ ሸንሽኖ ከፋፍሎ የማሽላ ዳቦ ያረጋትን ሀገር ገብርዬ ሲለካት እንቅጯን ሁለት ክንድ በሆነች ባንዲራ ገጣጥሞ በማሰር አንድን ህዝብ አንድ አርጎ ማኖር እንደሚቻል ከተዋበች በቀር ህዝቡም ሹማምንቱም ራሱ ቴዎድሮስም ከቶ ያውቅም ነበር። የባንዲራ ታሪክ በምናብ የተፈጠረ ካራክተር ነው። አህመድ የቦጋለ ይህንን ለመጻፍ በመጀመሪያ ያነሳሳኝ ነገር በዘመኑ የምንከተለው ፖለቲካ፣ የምንሄድበት መንገድ በአብሮነት እንደው በታሪክ ለረጅም ዘመን የተፈጠልንበትን ሁኔታ በጣም የሚያላላ ፖለቲካ ስለነበረን እዚህም እዛም የህዝቡ አንድነት ሲናጋ በማየት በጣም ያሳስበኝ ነበረ። አንዳችን ከአንዳችን ተነጥለን መኖር እንችላለን ወይ የሚል ጥያቄ ነው። አንድ ነው። ሁለተኛ፣ ኮንትሪቢሽን ወይም ደግሞ ለአንድ ሀገር ለሀገረ ሀገረ መንግስት ግንባታ ማዋጣት ማለትስ ምን ማለት ነው? ማን ምን ሲያደርግ ነው የዜግነት ግዴታ ተወጣ ተብሎ የሚታሰበው? የሚል የተቆረጡ ግጥሞች ሁሉ አሉ። አሁን ለምሳሌ ስለ ጦርነቶች ነው እንጂ አሁን ለምስ አገር ድንበርን ለማስከበር የሀገር ሉዓላዊነት ለማስጠበቅ በሚደረጉ ጦርነቶች ውስጥ አስተዋጽቸው የሚዘለሉ ሰዎች አሉ። ስለ ሰይፈኞች ስለ ጦረኞች እንጂ ጦሩን ስለሰራው ጎራዴውን ስለሰራው የእጅ ባለሙያዎች አናስብም። አላለም የተሰናሰለ መዋጮ ነው የምናደርገው። አገር ሲገነባ ሁሉ ሰው ድርሻ አለው። ቀላል የሚባል ድርሻ የለውም እና የዚህ ሁሉ ሰው አስተዋጽኦ ተዋጥቶ ነው ሀገር የሚባለው ታሪክ የተገነባው እና ከዚያ አንጻር አንድ የታሪክ መጽሐፍ ላይ ሳነብ በጎንደር ደጋማው ክፍል ይኖሩ የነበሩ ሙስሊሞች በከፍተኛ ሁኔታ በሽመና ስራ ይተዳደሩ ነበር። በጥንታዊት ኢትዮጵያን በሸማ የሰራዊትን ልብስ ከማምረት ጀምሮ የተለያየ ኮንትሪቢሽን ያደርጉ ነበር እና ቀደም እዚህ ያብራራውልህን ነገር እንዴት አድርጌ ነው አንድ ላይ ማስቀመጥ የሚችለው በሚል እና አህመድ ይወጋለን የአጼ ቴዎድሮስን ዘመነ መንግስት መነሻ በማድረግ በወቅቱ የነበረውን የሰራዊቱን የነ ገብርየን አስተዋጽኦ፣ ተዋበችን አስተዋጽኦ፣ በወቅቱ የነበረውን የዛን ማህበረሰብ አንድነት በተሰናሰለ ሁኔታ ለማስቀመጥ በራሴ አብዛኛዎቹ በምናብ የፈጠርኳቸው ናቸው፣ ግን ታሪካዊ ሁነቶቹ ለምሳሌ እንደ ማርያም የንግስና ቀኖች እና የአጼ ቴዎድሮስ ታሪክ እና ከዛም በፍላሽባክ በአጼ ቴዎድሮስ የገጠሙት ታሪካዊ ተግዳሮቶችን እነሱን በመከተል የራሴን ልብ ወለድ ቀመስ ታሪክ ነው የጻፍኩት። በአብዛኛው ሰው ተቀባይነት ያገኘ ተራኪ ግጥም ነው። እንዴት የአንድ እናት ሆድ አንድ ላይ ያበቅላል? አንድ ደህና አንድ ጠብ። ብረገም ነው እንጂ ክተት ሲል ከትቼ እንደዚያ ወንድሜ ከመይሰው ጋር ጎኑም አልሰለፍ ብዬ ቆጭ ነበር። ይኸው ዛሬ ግና አላህ ያለለታ ለአገር ስራ ሲለኝ ረብ ያለው ሥራ ያውም የመይሳውን ያውም የኢትዮጵያን ያውም የሀገሬን ባንዲራ ያውም በእኔ ጥበብ ያውም በሰው እጆች ከሰውም በእኔ እጆች በሸማ እንድሠራ ታሪክ ዕድል ሰጠኝ። ብሞትም አይቆጨኝ። ከዚህ ስ በኋላ አህመዴ ሸለለ፣ አህመዴ ፎከረ በደስታ ሰከረ። በደስታ ለቀሰ። ሩጦ ቤቱ ገባ። ሶስቱንም ልጆቹን ሚስቱን ቀሰቀሰ። ነገራት ለሚስቱ ከምርጥ ዝሃ መሃል ምርጡን ዝሃ መርጣ እንድታቀርብለት ተሎ ብላ አዝግታ አዘዘ። ልጆቹን ቱባ ተከፋፍለው ከእያንዳንዱ ጥለት አስር አስር ቀለም እንዲያዳውሩለት። ሦስት ሰዓትም አልፈጀ። መቀነት ሸማቀው ከኖረበት ወርዶ ዝግዛው ተቋጥሮ ጥለቱ ተጥሎ ድምድሙ ተመጥቶ ባንዲራው ሲቆረጥ ሶስት ሰዓትም አልፈጀ። በቅሎው ከጋጥ ወጥቶ በጌጥ ተሸልሞ አህመድ ከነ ሚስቱ ጋማው ላይ ወጥቶ እሱ ሲኮለኩል በቅሎው ኑሮ ሲሮጥ ሲሮጥ ሲሮጥ ደረስጌ ማርያም ላይ ደርሰው ሆጣው ሲቀልጥ እዚያ መሃል አልፈው አህመድ ለመይሳው ባንዲራውን ሲሰጥ ሰዓትም አልፈ። ይሄ ረጅም ነገር መስራት እኔ የጀመርኳቸው በተለይም አንድ ቤሳ ልቦለዳለ እና ረጅም ነገር መስራት አስባለሁ። ጀምር ያለሁም ወደፊትም በዛ አይነት ነገር ነው መስራት ፈልገው። እንደሚታወቀው ረጅም ስራ ግን ያው ጊዜ ስለሚፈልግ እዛ ላይ መስራት አስቸጋሪ ሆኖብኝ ቆይቷል። በተለይም ያው እንደምታውቀው በሀገር ውስጥ አልኖርም፣ ህይወት በጣም ከባድ ነው። ከዚህ ሁሉ ባሻገር ግን እኔ ለአጭር ልቦለድ የተለየ ፍቅር አለኝ። ልዩ ፍቅር ስላለኝ ነው አጫጭር ነገሮችን የምጽፉ እኔ በበቂ ሁኔታ ጽፌያለሁ ብያለሁ። ምንም እንደውም ሞር መጽሐፍ ይፈልጋሉ። አጫጭር ታሪኮችን በጣም ነው የምወደው። የመጽሐፍት ወዳጆች ባሳተምካቸው መጽሐፍቶች ያውቁሃል። የቅርብ ዓመታት መታወቂያ ግን ሙዚቃ ሆኗል። ለአድማጮች ለማስታወስ ያክል በቅርብ ዓመታት ለበርካታ ሙዚቀኞች የዘፈን ግጥሞች ሰጥሃል። እነ ማን እነማን መጥቀስ እንችላለን? ብዙ ሰው መጥቀስ ይቻላል። እንግዲህ ይመስለኛል በተለይ በፈረንጆቹ አቆጣጠር ከ2013 ጀምሮ ወይ ቀደም ሲል እንኳን እኔ አሁን ለምሳሌ የተረሱ የአህመድ ድንቢ አውራምባ እሱ የኔ ግጥም ነው። ከዛ ረጅም ዓመት የሙዚቃ ግጥም አልጻፍኩም። ወደዚህ ሀገር ከመጣሁ በኋላ ግን በቀላሉ ሊሰራው የሚችለው ነገር እሱ ስለነበረ፣ ፋሲል ደግሞ ዛ አልበም ስራ ላይ ተሳትፌያለሁ እዛም ወደ አራት ስራ አቅርቤያለሁ። ከሱ ውስጥ እንቆቅልሽ፣ አገር ስጪ በቃ የሚለው ሙዚቃ ይታወቃል። በነጠላ ዜማ የነመስፍን በቀለ አስረሽ ምጪው፣ ልጅነት፣ እንደዚሁም ደግሞ ያሰፉ ደባልቄ እረኛው፣ ተመስገን ገብረ እግዚአብሔር ነይጀማ ነይጀማ ብዙዎችን ልረሳቸው እችላለሁ። ከአገር ቤት ያሉ ድምፅ አለም ካፕ ሰርቻለሁ። አሊማ አብዱራህማን ከገበታ በታች በስፋት የሚታወቅ ሙዚቃ ነው። መቅደስ አበበ ፍቅርና ዋና እንደ ህልም እንደ ህልም እቺ ድምፃዊ እየሰራችሁ በሙሉ ሙዚቃ የኔ ስራዎች ናቸው። የዘፈን ግጥም ከተነሳ አይቀር የዘፈን ግጥም ከህትመቱ ግጥም ይልቅ ቀለል ማለት አለበት የሚል ንግግር በሙዚቃው መንደር ይደመጣል። ለዛም ይመስለኛል በንባብ ውስጥ ያለፉ አድማጮች ከሙዚቃ ግጥሞች ጋር በተለይ ከዘመነኞቹ ጋር ሊስማሙ የማይችሉት። በአንጻሩ አንተ ለጥልቅ ምርምር የሚያንደረድሩ ግጥሞችን በሙዚቃ መልኩ እንዲሰሩ አድርገሃል። ላብነት ከገበታ በታች ነኝ የሚለውን የሀሊማ አብዱራማንን ሙዚቃ ማንሳት እንችላለን። ለሰፉ ደባልቄም ለብዙአየሁ ደምሴም እንዲሁ የሰጠሃቸው የዘፈን ግጥሞች አሉ። ግጥምህን እንደ ፍጥርቱ እንዲዘፍኑት የምታደርግበት የቀደመ ድርድር አለ ወይ? መሰል ግጥሞች እንዲጫወቱ የምታግባባበት ወይም የምትስማማበት ሂደት አለ ወይ? በጣም ጥሩ ነገር ነው። አነሳማን ብዙ ጊዜም ሲነሳ ሰማለሁ። አይተ ከሆነ ለመጀመሪያ ጊዜ አውራምባን ከሰራው በኋላ በጣም ረጅም ዓመት የሙዚቃ ግጥም አልሰራሁም። ለምንድን ነው ያ የሆነበት ምክንያት? መጀመሪያ በጠቀስከው ምክንያት ነው። በጣም ሞክሬ ሞክሬ ብዙ ነገር ከሽፎብኛል። ምክንያቱም ከዜማ ደራሲዎች ጋር ለመግባባት ነገር አለ። ለዜማው የተስማማ ግጥም አይደለም ብለው ይመልሱ ይኖርብኛል። ይሄ የሆነበት ምክንያት ምንድን ነው? እኔ ለመጽሐፍ እንደሚጻፈው አይነት ግጥም አድርጌ ነበር የምጽፈው እና፣ በኋላ ግን በሂደት እየቆየሁ ሲገባኝ እንደተባለው የተለየ አይነት አፕሮች እንዳለው አወኩኝ። በቀላሉ የሚገራ መሆን አለበት የምትጠቀመው ቃላት ይሄ በእለት ተእለት ቋንቋ ከመጽሐፍን ባሻገር ለዜማ ላፍ ፖዚሽን ማለት ነው። የሚመቹ ቃላትን ሁሉ እስከ መምረጥ አይነት ነገር መሄድ አለብህ። በተለይም ደግሞ ዜማው ተፈጥሮ ስለሆነ በአብዛኛው የሚሰራው ዜማውን ተከትሎ መጽሐፍ በጣም አስቸጋሪ ነው። ከለመድከው በኋላ እና ስልቱ ከገባህ በኋላ ግን ትደሰጥበታለህ። ረጅም ጊዜ ይፈጃል። አንዳንዴ ደግሞ ሲመጣልህ ደግሞ በአንድ ቁጭታ ጥሩ ነገር ይሰራል። ከዚህም ባሻገር ግን እንደ ዜማ ደራሲው ነው። ለምሳሌ እዚህ ጋር ኔ ማመስገን የምፈልገው አለማየሁ ደመቀ ነው። ከገበታ በታች በጣም ጥልቅ ግጥም ነው። እሱን ግጥም ግጥሙን ወስዶ ነው ወደ ዘፈን የቀየረው። አንድም ሀሳብ አልቀየረም እና የዜማ ደራሲዎች ጥረትና ክህሎትም ትልቅ አስተዋጽኦ አለው። በአብዛኛው ግን እንደው ስሜት ክንም ተጠራድርህን የምትሰራው ብዙ የሚበላሹ ነገሮችም ሊከሰቱ ይችላሉ። ማለት ቅር ሊያስብሉ የሚችሉ ከምንም በላይ እኔ ግን የምመክረው ምንድን ነው ደራሲው እና ዜማ ደራሲው በተለያየ ቦታ ሆነው የሚሰሩት ስራ ጥሩ አይመጣም ብዬ ነው ማስበው። ከተቻለ ስቱዲዮ ውስጥ ቁጭ ተብሎ ከዜማ ደራሲው ጋር እየተመካከሩ ቢሰራ በጣም ጥሩ ስራ ይሆናል። ለምሳሌ ቀደም ሲል የነበሩ የዜማና ግጥም ደራሲዎቻችን ታሪክ የኢትዮጵያን ማለት ነው በምናይበት ሰዓት በእንደ አይነት ቅርርብ የሚሰሩ ናቸው እና ለእኔ ከሄኖክ ነጋሽ ጋር በአብዛኛው በመስራቴ ጓደኛዬ ስለሆነም በቅርብ ስለምንገናኝ እሱ እንደ ትሬኒንግ ካምፕ ጠቅሞኛል ብዬ አስባለሁ።

Nghe kha gha bat ao, I mean kagawa touch untouchable head on

I betta a የአርቢና ቪኦኤ የቅዳሜ ምሽት መዝናኛ በመደመጥ ላይ ይገኛል። ገጣሚው፣ ደራሲውና የበጎ ተግባራት አስተባባሪው ኑረዲን ኢሳ አብሮናል። ኑረዲን በቅርብ ጊዜያት ውስጥ ደግሞ ወደ በጎ አድራጎት ስራዎች ፊትን አዙረሃል። አንደኛው ወንፈል በመባል የሚታወቀው ተቋም ውስጥ የምታደርገው እንቅስቃሴ ነው። ይህን እንቅስቃሴ ለመቀላቀል የፈለክበት ምክንያቱ ምንድን ነው? ወንፈል ተራዶ እዚህኛ አካባቢ ካሊፎርኒያ የተመሰረተ ራፊ ያልሆነ ድርጅት ነው። ሁለት ትምህርት ቤቶችን በባህርዳርና ጎንደር ለማሰራት እንቅስቃሴ እያደረገ የሚገኝ ድርጅት ነው። ወደ ድርጅቱ ውስጥ የገባሁት ያው ያለኝን ሬፒቲሽን ከዛ በፊት አይተው ልጆች አብረን እንስራ ብለ አፕሮች ስላረጉኝ ነው። ከዛ በፊት በጣና ሀይቅ እና በሌሎች ማህበራዊ ጉዳዮች ላይ ህዝብን የሚጠቅም ነገር መስራት በጣም ስለሚያስደስተኝ ሰራተኛ የሚያዩ ልጆች አፕሮች አድርገውኝ ከእነሱ ጋር እየሰራሁ እገኛለሁ። ሌሎችም ብዙ ስራዎች አሉ እጃችን ላይ ያሉ፣ እንደዚህ ትምህርት ቤት ማሰራት፣ የንጹህ ውሃ ጉድጓድ ማስቆፈር፣ በአጠቃላይ የሀገር ቤት በድህነት ላይ የሚገኙ እንደው ወገኖቻችንን ሊረዳ የሚችል ማንኛውንም አይነት ስራ ጊዜ ባለኝ መጠን እሰራለሁ። አሁንም በበድር ፋውንዴሽን የኔ ቤተሰብ በሚለው እዚህ ወደ አርባ ሺህ ቤተሰቦችን ስፖንሰር እያደረጉ በኮቪድ ናይንቲን እርዳታ እንዲያገኙ ፕላን ይዘው የሚሰሩ ድርጅቶች ጋር እዛም ጋር እየሰራው ነው። እዚህም እዛም እሞክራለሁ። በተያያዘ የሚነሳው ሌላ ጉዳይ በተወዳጁ ደራሲ ሐዲስ አለማየሁ ስም የተሰየመ አንድ ግብረሰናይ ድርጅት ወይም እንቅስቃሴም እንደተጀመረ ሰምቷል። ይሄኛውስ ምንን የሚመለከት ነው? ምን ያክልስ ገፍታችኋል? ደራሲ ሀዲስ አለማየሁ ስም የተሰየመ አንድ አዳሪ ትምህርት ቤት በደብረ ማርቆስ ከተማ ለመስራት ሰዎች እንቅስቃሴ ጀምረዋል። እንቅስቃሴውን የጀመሩት የአካባቢው ተወላጆች ናቸው። በሀገር ቤት ቴሌቶን አካሄደው ባለሀብቶች፣ በጎ አድራጊ ድርጅቶች ገንዘብ ሰብስበው ፕላን አሰርተው ቦታ ወስደው እንቅስቃሴ ጀምረዋል። ወደ ዲያስፖራው ይሄንን ፕሮጀክት ይዘውት መጣዋል። ይህን ፕሮጀክት ለማስፈጸም እንዳልኩ ሪፒቲሽን የሚያዩ ሰዎች አሁንም አፕሮች አድርገውኝ ፕሮጀክቱን ተሸክመው አምባሳደር የሚሆኑ የደብረ ማርቆስ እና አካባቢ ተወላጆች ሰዎችን ለመመልመል እንዲረዳቸው ፕሮጀክቱን ደግሞ እንዳስተዋውቅላቸው ጠይቀውኝ በጣም ደስ ብሎኝ አንደኛ ደራሲ ተርሃ ሐዲስ አለማየሁ ሌጋሲ በዚህ አይነት ከትምህርት ጋር በተያያዘ መቀጠሉን በጣም ስለምወድ ኃላፊነት አለብኝም ብዬ ስለማስብ እንደ ጥበብ አፍቃሪነቴ የማውቃቸውን የጥበብ ሰዎች የኪነ ጥበብ ሰዎች፣ ታዋቂ ሰዎችና እና እንደዚህ በጎ ስራ የሚወዱ ጓደኞችን ጨምሮ እነሱን አደራጅተን ወደፊት በሀዲስ አለማየሁ ስም የተለያዩ የስነ ጽሁፍ ምሽቶችን በማድረግ የገቢ ማሰባሰቢያ ፕሮጀክቶችን ለማካሄድ እና ገቢ ለማሰባሰብ ፕሮጀክቱ እስኪፈጸም ድረስ ለመርዳት አንድ ተልቆ ይዤ እየሰራው ነው። በአጠቃላይ እንዲህና እንደዚህ አይነት ነገሮች ጊዜ ባለኝ መጠን እሰራለሁ። እንግዲህ ከስነ ጽሁፉ ጎን ለጎን ይሄን ነው እየሰራው ለጊዜ አለሁ። ኑረዲን፣ ኑሮህን በአሜሪካ ካደረግ ቆይተሃል። በተለያዩ አፍታዎች ላይ ስናወራ ሀሳብህና ቁጭትህ አሁንም ከኢትዮጵያ ጋር ዛሬም ድረስ የተቆራኘ ይሆንብኛል። በገጣሚነቱና በወግ አዋቂነቱ እንደ መበርታት እንደዚህ በሚያለፉ ስራዎች ውስጥ መሳተፉ ትርፉ ምንድን ነው ብለው የሚጠይቁ ይኖራሉ። እኔ ትርፌ የህሊና እርካታ ነው። ከዛ የዘለለ ትርፍ የለውም። ድርጅት መስርቼ ለትርፍ አይደለም የምሰራው። ዞሮ ዞሮ ግን ይሄ ቮለንተር ሆኝ የምሰራው ነገር ነው። ኤክስፔክትም አላደርግም ማለት ገንዘብ። ትርፍ ከሆነ ግን የህሊና እርካታ ትርፍ፣ ግን በመጠኑም ቢሆን በትንሹ፣ እሱ እንደ ትርፍ የምወስደው እሱን ነገር ነው። ከዛ በተረፈ እኔ ሰዎችን ለማግባባት፣ ሰዎችን በበጎ ስራ ውስጥ እንዲሰለፉ ለመጠየቅ በማደርገው ይሄ ሆሪዘንታል የሆነ ኮሚኒኬሽን ደግ ሰዎችን አትርፍ ያለው በጣም ጥሩ ጥሩ ኢትዮጵያን ለማወቅ እድል አግኝቻለሁ። በጣም ብዙ ሊጠቅሙ የሚችሉ ባገኘሁት አጋጣሚ ደግሞ የእነዚህን ሰዎች አንዳንዴ ፕሮፋይል ሁሉ ኮምባይን አድርጌ ላገር ሊጠቅሙ የሚችሉ ሰዎችን ላገር እንጠቅማለን፣ እናስባለን ለሚሉ አካላት ሁሉ እኔ እስከ ማገናኘት ስራ ድረስ ሁሉ ሰራለሁ። ምንድ ነው በጣምንም ያገኘቸው ሰዎች በዚህ የስራ ሂደት እጅግ በጣም በጎ ሰዎችን አግኝቻለሁ። ለህይወቴ በጣም የሚጠቅም ትምህርት የሰጡኝ ወዳጆችን፣ በቤተሰብ ደረጃ ጓደኛ ያደረግኳቸውን ሰዎች አግኝቻለሁ እና እኔ እንደ ፕሮፊት የማያቸው እነዚህን ነገሮች ነው። በቀጣይ ጊዜያቶች ውስጥ የሚጠበቅ ከአንተ የሚመጣ የኪነ ጥበብ ስራ አለ ወይ የሚለውን አንድ ትመልስልኛለህ አለ። ከዚያ በመቀጠል ደግሞ እስካሁን ድረስ ሲያዳምጡ ለነበሩ አድማጮች በግጥም ከተሳተፍክ ከሚሰሩባቸው ሙዚቃዎች አንደኛውን ትጋብዝልናለን። እንግዲህ በቀጣይ እንዳልኩት ነው አንድ ቤሳል ቦለድ የጀመር ቤሳል ቦለድ አለ። እሱን ማጠናቀቅ እፈልጋለሁ። ሌላ ሄላ የግጥም ዘለላ የሚል አንድ የግጥም መድብል እሱንም በቅርቡ ለህትመት ማብቃት እፈልጋለሁ። ከነዚህ ውጪ በዚህ የስራ ሂደት ውስጥ ያገኘኋቸው ድንቅ ኢትዮጵያውያን አሉና ከነዚህ ድንቅ ኢትዮጵያውያን መካከል የሚገርም ህልምና ስኬት ያላቸው ሰዎች አሉ። የእነሱን ታሪክ በመጽሐፍ የማሳተም ሂደት ውስጥ በአንደኛው ግለሰብ ውስጥ የእሱን መጽሐፍ ባዮግራፊ መጽሐፍ የማሳተም ስራ ውስጥም ነው ያለሁት አንዱ በእነዚህ እና እንግዲህ ድንገት ባልተጠበቀ ሁኔታ ቦግልም በሚሉ ሌሎች የኪነ ጥበብ ስራዎች ሊካሳ እችላለሁ ብዬ ነው የማስብ። የሙዚቃ ምርጫ እንቆቅልሽን ብትጋብዝልኝ ደስ ይለኛል።

አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረ፣ እስካሁን ድረስ አብረን ነበርን። ይህ ነገሶ ይበለን። መልካም ምሽት። ሰቶቼ ዋጣትስ የማተማታ ካልጠጣስ